ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። አሁን በድንገት ጉዳዩን ከብር አዋጁ ጋር በያያዝ 28 ቀን የቀበተ አግባብ በእኛ በኩል አዋጁን ያለ ቦታው ላልተገባ ዓላማ የመጠቀም ሁኔታ ነው። ስለዚህ ፍርድ ቤቱ ይህን ሊቀበለው አይገባም ብለን ነው በአጽንኦት ተከራከር ነው። የታሰሩ ጋዜጠኞችና የኢንተርኔት አምደኞችን ክስ ፖሊስ ከጸረ ሽብር ሕጉ ጋር ማያያዙን የተከሳሾቹ የሕግ ጠበቃ አቶ አምሃ መኮንን ከተቃወሙበት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አቢይ ርዕሳችን እንመለከተዋለን። ጤና ስጠልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ሰኞ ግንቦት 11 2006 ዓ ምት ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችኋሉ አከበደ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ፒተር ሃንድሌ ስርጭቱን በማቀላጠፍ ላይ ያገዘን ለቴክኒክ ምህንድስናው ተሰይመዋል። አድማጮች፣ ታዲያ አሁን ቀዳሚው የሰዓቱ የዓለም ዜና ነው። ሄኖክ ሰማእግዜር እንደምን አመሻችሁ። የኬንያ ተዋጊ አውሮፕላኖች በደቡባዊ ሶማሊያ ከኪስማዩ ከተማ 120 ኪሎ ሜትር በስተ ሰሜን በሚገኝ የአልሸባብ አማጺያን ይዞታን በፈንጅ ደበደበ። በጃሊብ ከተማ ላይ የአልሸባብ እዝ ጣቢያና የሰው ሰራሽ ፈንጂ ማሰናጃ ጣቢያዎች ላይ እያነጣጠረ እንደነበረ ጥቃቱ የኬንያ የመከላከያ ሚኒስትር ቃል አቀባይ ሻለቃ ኢማኑኤል ችርችር በትዊተር መልእክታቸው አስታውቀዋል። ችርችር አክለውም ጥቃቱ በውጭ ሀገር ተዋጊዎችና በኬንያ የሚንቀሳቀሱ የአልሸባብ ተዋጊዎች ላይ እያነጣጠረ ነበር ብለዋል። የአካባቢው ነዋሪዎች ለቪኦኤ እንደገለጹት የአውሮፕላን ድብደባው ያነጣጠረው ማኒዮ ጋቦ በተባለች ከጀሊብ ከተማ አምስት ኪሎ ሜትር በስተ ሰሜን የምትገኝ የገጠር መንደር ላይ ነው። በጥቃቱ የደረሰው ጉዳት እስካሁን አልታወቀም። ኬንያ በቅርብ ዓመታት በናይሮቢ ሞምባሳና በሰሜናዊ ግዛቷ ከተሞች የፈንጂ ጥቃቶች እየደረሱባት ነው። ለጥቃቶቹ በሶማሊያ የሚንቀሳቀሰው አልሸባብ ተጠያቂ እንደሆነ ኬንያ በተደጋጋሚ አስታውቃለች። በደቡብ ሱዳን የኮሌራ ወረርሽኝ መቀስቀሱን የዓለም የጤና ድርጅትና የሀገሪቱ መንግሥት ባረጋገጡ በአራተኛው ቀን በጆንግሌ ግዛትም ኮሌራ መቀስቀሱ ተዘግቧል። የምስራቅ ትዊክ ወረዳ ባለስልጣናት ተመሳሳይ የኮሌራ በሽታ ሳይከሰት እንዳልቀረና ሦስት ሰዎች በበሽታው ሞተዋል የሚል ስጋት እንዳላቸው አስታውቀዋል። በጁባ እስካሁን በበሽታው የተያዙት ሰዎች ቁጥር 130 ሲሆን በትዊክ የወረርሽኙ መስፋፋት በውል አልታወቀም። እስካሁን ሶስት ሰዎች በበሽታው ሞተዋል። አስራ ሰባት ሰዎች በበሽታው ተይዘዋል በሚል ምርመራ እየተደረገላቸው ነው። ውጤቱ በሽታው ኮሌራ ወይም ሌላ አይነት ወረርሽኝ እንደሆነ እናረጋግጣለን። የምስራቅ ትዌግ ወረዳ አስተዳዳሪ ዳው አኮል ጁርኮች ናቸው። የሱዳን የጤና ጥበቃ ሚኒስቴር የደቡብ ሱዳን የጤና ጥበቃ ሚኒስቴር በጆንግሌ ግዛት ከመዲናዋ ቦሬ የተውጣጡ የጤና ባለሙያዎችን ወደ ገጠር አካባቢዎች አሰማርተዋል። በሰሜናዊ ማሊ በኪዳል ከተማ ስድስት የመንግሥት ሠራተኞችና ሁለት ሰላማዊ ሰዎች የተገደሉበትን ጥቃት የተባበሩት መንግሥታት ድርጅት አወገዘ። በኪዳል የተዋረግ አማጽያን ታግተው የሚገኙ ሰላሳ የመንግሥት ሠራተኞችን ለማስለቀቅ የሀገሪቱ ጠቅላይ ሚኒስትር ሙሳ ማራ ወታደሮችን እንደሚያሰማሩ ገልጸዋል። ሀገራቸው ከተዋረግ አማጽያን ጋር ወደ ጦርነት መግባቷን ማራ ተናግረዋል። የወሰዱት እርምጃ በምንም አይነት መልኩ ሊተረጎም አይችልም። ይሄ ጦርነት ማወጅ ነው። ስለዚህ ማሊ ሪፑብሊክ ወደ ጦርነት ውስጥ ገብታለች። ለዚህ ድርጊት ተገቢ የሆነና ተመጣጣኝ እርምጃ እንወስዳለን። ባለበት ይርጋ ልንላ አንችልም። በሌላ ዜና የቀድሞ የሊቢያ ከፍተኛ ጀኔራል ታማኝ ኃይሎች በዋና ከተማዋ ትሪፖሊና በምስራቃዊው የወደብ ከተማ ለአያሌ ቀናት ከሙስሊም አማጺዎች ጋር ተዋግተው የሀገሪቱን ጊዜያዊ ምክር ቤት መበተናቸውን ገልጸዋል። የሊቢያ ጊዜያዊ ምክር ቤት አባላት ጄኔራሉን አውግዘዋል። የጄኔራሉ ደጋፊዎች ግን ጊዜያዊ ምክር ቤቱም ሆነ መንግስት ካሁን ጀምሮ ከስልጣን ተባረዋል ብለዋል። በጊኒ ቢሳው በትናንትናው ዕለት የተካሄደውን ሁለተኛ ዙር ፕሬዝዳንታዊ ምርጫ ተከትሎ የድምፅ ቆጠራው በዛሬው ዕለት ቀጥሏል። ምርጫው በሀገሪቱ ከሁለት ዓመታት በፊት በመፈንቅለ መንግስት ስልጣን ላይ የወጣውን አስተዳደር በሕዝብ በተመረጠ መንግስት ይተካል ተብሎ ይጠበቃል። በዩክሬን ድንበር አቅራቢያ ወታደራዊ ልምምድ ያካሄዱ የነበሩ ወታደሮቿ ወደ ጣቢያቸው እንዲመለሱ ራሻ አዛለች። በዩክሬን የፕሬዝዳንታዊ ምርጫ ከመካሄዱ ከቀናት አስቀድሞ ነው ክሬምሊን በትዕዛዟ ወታደሮቿ እንዲያፈገፍጉ ያደረገችው። የምዕራባውያን ሀገሮች የራሻ ጦር በዩክሬን ድንበር አጠገብ የሚያደርገው እንቅስቃሴ እንዳሳሰባቸው ሲገልጹ ቆይተዋል። አድማጮች፣ የምሽቱ ዜናዎች እነዚሁ ናቸው። ሄኖክ ሰማዕግዜርን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ጋር ይመለሳል። አድማጮች፣ አሁን ለቀዳሚው ዘገባ ወደ አዲስ አበባ ፖሊስ አመጽ በመቀስቀስ ጠርጥሬያቸዋለሁ ብሎ ከሶስት ሳምንታት በፊት ከያዛቸው ዘጠኝ ጋዜጠኞችና የኢንተርኔት አምደኞች መካከል አንዳንዶቹ ድብደባና ሌላም ስቃይ ተፈጽሞብናል ሲሉ ለፍርድ ቤቱ ተናገሩ። ፖሊስ በበኩሉ ምርመራውን የጸረ ሽብር ህጉ በሚያዘው መሰረት ለማጠናቀቅ ሲል የ28 ተጨማሪ ቀናት ጠይቋል። የተከላካይ ጠበቆች ታዲያ ጥያቄውን ቢቃወሙም ፍርድ ቤቱ ከፖሊስ የቀረበውን ጥያቄ ተቀብሎ አስተናግዷል። እነሆ ዘገባውን ከመለስካቸው አምሀ ላለፉት 25 ቀናት በፖሊስ ቁጥጥር ስር የሚገኙት ተስፋ አለም ወልደየስ፣ ዘላለም ክብረት፣ አጥናፍ በርሄ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አቤል ዋበላ፣ መሐሌት ፋንታሁን፣ ኤዶም ካሳይና አስማማው ኃይለ ጊዮርጊስ ባለፈው ቅዳሜ ግንቦት 9ና በነጋታው ግንቦት 10 ቀን 2006 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርበዋል። በብዙ ውጣ ውረድ ከቅርብ ቀን ወዲህ ደንበኞቻቸውን ማነጋገር እንደቻሉ የገለጹት ጠበቃ አቶ አመሃ መኮንን ለቪኦኤ እንዳስታወቁት አንዳንድ ተጠርጣሪዎች ድብደባ እንደተፈጸመባቸው ለፍርድ ቤት ጭምር ተናግረዋል። አንዳንዶቹ የሚያቀርቡት ቅሬታ አለ። በአያያዝ ላይ ዛሬም በችሎ ላይ መደብደባቸውን፣ ድብደባ የተፈጸመባቸው መሆኑን የተናገሩ ተጠርጣሪዎች አሉ። አጥናፍ ለምሳሌ ይህን ድርጊት የተፈጸመበት መሆኑን ተናግረዋል። አግኝተናቸው ባናገር ናቸው ሰዓትም በተለይ ከቃል አቀባበል አንጻር ችግር እንዳለባቸው ነግረውናል። ለረጅም ሰዓት ኢንተሮጌሽን ወይም በቃለ መጠይቅ የመቆየት ነገር ዛሬም በችሎት ተጠርታሪው አጥናፍ እንደተናገረው ለሊት ላይም ለኢንተርቪው የመጠራት ነገር እንዳለ ያሉበት ቦታም በጣም ቀዝቃዛ ከመሆኑ አንጻር አንዳንዶቹ የጤና እክል እንደገጠማቸው ነግረውናል ባለፈው ቅዳሜ በፌዴራሉ የመጀመሪያ ፍርድ ቤት አራዳ ምድብ አንደኛው ወንጀል ችሎት ቀርበው የነበሩት ናትናኤል ፈለቀ አጥናፍ በርሄ ኤዶም ካሳኤ ተስፋ አለም ወለየስ አስማማዊ ኃይለ ጊዮርጊስና ዘላለም ክብረት ሲሆኑ ከቀድሞው በተለየ ሁኔታ ተጠርጣሪዎቹ እንዲገቡላቸው ስማቸውን የሰጡ ጥቂት ሰዎች ብቻ ወደ ችሎት እንዲገቡ ተፈቅዶላቸዋል አቶ አማሀ መኮንን የችሎቱን ሂደት እንዳስረዱት ከሆነ ፖሊስ በምርመራ ውጤት ምንም አይነት አዲስ ጭብጥ ያመጣው ነገር ባይኖርም ተጨማሪ የምርመራ ጊዜ ሲጠይቅ ጉዳዩን በቀጥታ ከሽብር ወንጀል ጋር ማያያዝ ብቻ ሳይሆን በጸረ ሽብር ወንጀል ሕግ መሰረት 28 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ጉዳዩን ከሽብርተኛነት ጋር ነው ቀጥታ ያያያዘው። ማያያዝ ብቻ ሳይሆን የተጨማሪ ጊዜ ቀጠሮውም ጥያቄውም እንዲታይለት ጥያቄ ያቀረበው ከጸረ ሽብርተኛ አዋጁ አንጻር ነው። 28 ቀን እንዲፈቀድለት ነው የጠየቀው። ምክንያት ያደረገውም በመሰረቱ ተፈጸሙ ወይም ተጠርታሪዎቹ ተጠረጠሩባቸው ያላቸው ድርጊቶች አሁንም አዲስ አይደሉም፣ ከዚህ በፊትም ሲላቸው የነበሩ ናቸው። ይህንን የፖሊስ ጥያቄ እንደተቃወሙና ጥያቄውም የህግ አግባብ እንደሌለውም መከራከራቸውን አቶ አማ ያስረዳሉ። የጊዜ ቀጠሮ ለማግኘት እና እነዚህን ልጆች በእስር እንዲቆዩ ከመፈለግ ብቻ እንጂ ጉዳዩ በእርግጥም የአዲስ የሽብርተኝነት ወንጀል ተገኝቶ ወይም ከሽብርተኝነት አንጻር ሊያስጠረጥራቸው የሚገኝ ነገር ተገኝቶ አይደለም። ስለዚህ ፖሊስ ስሙን ስለጠራ ብቻ ጉዳዩ ሽብርተኛ ስላለ ብቻ ጉዳዩ ከሽብርተኝነት ከጸረ ሽብር አዋጁ አንጻር ሊታይና የጊዜ ቀጠሮ ጥያቄውም በዛ አንጻር ሊፈቀድ አይገባም ነው። በእናቷ ማ ክርክር ፖሊስ ምንም አይነት አዲስ ጭብጥ ሳያመጣ በሽብር ወንጀል ጠርጥሬያቸዋለሁ በሚል ሽፋን 28 ቀን ተጨማሪ በኖራ ጊዜ መጠየቅ ሕጉን አላግባብ መጠቀም ነው ይላሉ። እስከ ዛሬም ድረስ ፖሊስ እራሱ የሚጠይቅ የነበረው 15 ቀን ለቀሪው ምርመራ 15 ቀን ይበቃኛል እያለ ነው ሲጠይቅ የነበረው። ተከበረው ፍርድ ቤትም እንደውም 15 ቀንም አይደለም የሚበቃ 10 ቀን ነው እየተባለ ነው ሲሰጥ የነበረውና አሁን በድንገት ጉዳዩን ከጸረ ሽብር አዋጁ ጋር በማያያዝ 28 ቀን የተጠየቀበት አግባብ በእኛ በኩል አዋጁን ያለ ቦታው ላልተገባ ዓላማ የመጠቀም ሁኔታ ነው። ስለዚህ ፍርድ ቤቱ ይህን ሊቀበለው አይገባም ብለን ነው በአጽንኦት ተከራከር ነው። ፍርድ ቤቱም የሁለቱን ወገን ክርክር አድምጦ እና የምርመራ መዝገቡን ተመልክቶ የፖሊስን ጥያቄ ተቀብሎ ተጨማሪ 28 ቀን የምርመራ ጊዜ ፈቅዷል። ሰኔ 7 ቀን 2006 ዓ.ም ፖሊስ ተጠርጣሪዎቹን እንዲያቀርብም ትእዛዝ ሰጥቷል። አንዳንድ የተጠርጣሪዎች ዘመዶች ለቪኦኤ እንደገለጹት ከቅርብ ጊዜ ወዲህ ወዳጅ ዘመድ በተመጠነ ሁኔታም ቢሆን እስረኞቹን መጎብኘት ተፈቅዶላቸዋል። እሁድ ዕለት በፈቃዱ ኃይሉ አቤል ዋበላንና ና ማህሌት ፋንታሁን የያዘው የተጠርጣሪዎቹ ቡድን ፍርድ ቤት መቅረቡም ታውቋል። ፖሊስ እነዚህን ዘጠኝ ወጣት ጋዜጠኞችና ጦማርያንን የያዛቸው ከሚያዝያ 18 ቀን 2006 ዓ ም ጀምሮ እንደሆነ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ቀዳሚው ቅንብር ነው የምንሻገረው። ለጥያቄው መልስ በዛሬው ለጥያቄው መልስ ፕሮግራም ክፍል አንድ ዝግጅት በመደበኛው ፕሮግራማችን ባለፈው አርብ ምሽት የቀረበው ስለ አዲስ አበባ ማስተር ፕላን ባለሙያ ነው ማስተር ፕላን ምንድን ነው? እንዴትስ ነው መዘጋጀት ያለበት? የሚሉትንና ከአድማጮችም ያገኘናቸውን በርከት ያሉ ጥያቄዎች ይዘው ያነጋገሯቸው በኖርዌይ ነዋሪ የሆኑትን ኢትዮጵያዊ ዶክተር ግዛቸው ቴሶን ነው። የከተማ ልማትና የሕዝብ አስተዳደር የሕግ ባለሙያ ናቸው። በተለዩ ጊዜያትም እንዲሁ በቅርቡ ከአራት ወራት በፊት ደግሞ የአሁኑን የአዲስ አበባ ማስተር ፕላን የተመለከተ የንድፎ ዓላማ ምንድን ነው እስከሚለው ድረስ የሄደ ውይይት ነው ማን ነው ተሳታፊው፣ በሚሉ ነጥቦች ላይም ትኩረት አድርገዋል። ውይይቱን የመሩት ታበላቸው እና አዲሱ አበበ ናቸው። ለቀዳሚው ጥያቄ አዲሱ አበበ ዶክተር ግዛቸውን በቅድሚያ እናመሰግናለን። እስቲ ቀደም ሲል እንዳልነው ዶክተር ግዛቸው ማስተር ፕላን ምንድን ነው፣ እንዴት ዝ ነው የሚዘጋጀው የሚለውን ጥያቄ በመመለስ ይጀምሩልናል። እግዚአብሔር ይስጥልን። እንግዲህ ከዛ በፊት ጥሩ ግንዛቤ እንድናገኝ ከተማ ማለት ምን ማለት ነው የሚለውን ብንወስድ እና ብናይ ትንሽ አስፈላጊ ነው ብዬ ገምታለሁ። ከተማ ማለት ሶስት ዋና ዋና ነገሮች ይኖሩታል። አንደኛ ከፍተኛ የህዝብ ብዛት ክምችት ይኖረዋል። ይሄ ከፍተኛ ክምችት ደግሞ ደንስቲ የሚባለው ነው። ከዛ ተከትሎ ደግሞ የኢኮኖሚ እንቅስቃሴ ደንሲቲ አለው እንደገናም ደግሞ ክምችት አለው ማለት ነው። ከዛ ሶስተኛ ደግሞ በእነዚህ ክምችቶች መካከል የኢንተራክሽን የህዝቡ ግንኙነት፣ የአክቲቪቲ የእንቅስቃሴ የከተማ ውስጥ የሚካሄድ ኢንዱስትሪ እና የንግድ እንቅስቃሴ ይኖራል ማለት ነው። በዚህ ምክንያት ከፍተኛ የንግድ ማዕከል ይሆናል። ኢኮኖሚ ክምችት ይኖረዋል። የተለያዩ ምጣኔ ሀብታዊ ጥርቅም ይኖረዋል ማለት ነው። በዛ ላይ ደግሞ እንደዚሁ የተለያዩ እድገቶች፣ አክቲቪቲዎች ይኖራሉ ማለት ነው። እነዚህ እንቅስቃሴዎችን ወደ እድገት የማምራት አንዱ እንቅስቃሴ አንዱ ላይ የብክለትንና የጉዳትን ጉዳዮች እንዳያስከትል አብሮ በመስተጋብር እንዲያደርጉ የማስተር ፕላንን ጉዳይ ይመለከታል ማለት ነው። በዚህ ጊዜ ውስጥ ይሄንን እንቅስቃሴ የማቀድና ኮንትሮል የማድረግ ሁኔታ ይፈጠርና ና የማስተር ፕላን አስፈላጊነት ይመጣል ማለት ነው። እሺ፣ እናመሰግናለን ዶክተር ግዛቸው ለዚህ ለመጀመሪያ ጥያቄያችን ለሰጡን መልስ። በነገራችን ላይ አድማጮቻችን እንዲያውቁት ዛሬ እንግዲህ የምንወያየው የአዲስ አበባ ማስተር ፕላን ስለተባለው ነው። ከአድማጮችም በርካታ ጥያቄዎች መጥተውልናል። ከባልደረባ የአዲሱ አበበ ጋራ ነው ዛሬ የአድማጮችን ጥያቄ መልስ የምናስተናግደው እና የአዲስ አበባ ልዩ ዞን ከተሞች የጋራ ማስተር ፕላን ጽህፈት ቤት ከኦሮሚያና አዲስ አበባ የተውጣጡ ኃላፊዎች እና ባለሙያዎች የሚመሩት ጽህፈት ቤት አዲስ አበባ ውስጥ አለ። ላለፉት አራት ቀናት ይህንን ፕሮግራም ለማዘጋጀት ካቀድንበት ጊዜ ጀምሮ በፕሮግራሙ እንዲሳተፉ ስንጠይቅ ነበረ። እስካሁን መልስ አላገኘንም። እንግዲህ ዶክተር ግዛቸው መጀመሪያ ለአድማጮቻችን ጥያቄ መልስ ይሰጡልናል። በአቁ ነኝ ከአሜሪካ የኢትዮጵያ ፌዴራል መንግስትም ሆነ የኦሮሚያ ክልላዊ መስተዳድር ባለስልጣናት እንደሚገልጹት ይህ ማስተር ፕላን አዲስ አበባን ለማስፋት ሳይሆን በአካባቢዋ ካሉ ከተሞች ጋር በኢንፍራስትራክቸር በአገልግሎት ለማሳሰር ነው የሚል ነው እንግዲህ ገለጻቸው። በሌላ በኩል ደግሞ የፖለቲካ አጀንዳን ለማሳካትም የሚደረግም ይሁን በቅንነትም የገበሬው መፈናቀል ያሳስበናል በሚለው አካላት የሚነሱ ጥያቄዎች አሉ። የከተሞች መተሳሰር ሌላው ዓለም ላይ እንዳለው ለምሳሌ ኒውዮርክ ኒው ጀርሲ፣ ዴንቨር ኦሮራ፣ ዋሽንግተን ዲሲ ሲልቨር ስፕሪንግ ሜሪላንድ የየራሳቸውን የተቀናጀ ማስተር ፕላን እንዳላቸው ይታወቃል። ይሄ ደግሞ በማዘጋጃ ቤት የራሳቸው አስተዳደር እንዳላቸው ይታወቃል። የኢንፍራስትራክቸርና የሰርቪስ ቅንጅት አላቸው እነዚህ ቦታዎች። የኢትዮጵያው ገበሬ በዚህ ሁኔታ ቢካተት ምን ችግር ይኖረዋል የሚል ጥያቄ ለእንግዶቻችሁ መጠየቅ ፈልጌ ነው። ይህንን ያነሳሁት አዲስ አበባም የኦሮሚያ ብቻ ናት የሚል ጥያቄ ስለሰማው ነው። አዲስ አበባ የፌዴራል መዋቅር ያላት ሕብረ ብሔርነትን የምታስተናግድ ከተማ በመሆኗ ችግር አይፈጥርም ወይ? ይህንን እንግዶቻችሁ በምን አይነት ሁኔታ ይመለከቱታል? እሺ፣ አድማጫችንን እናመሰግናለን። ዶክተር ግዛቸው ቴሶ እሺ፣ ማስተር ፕላን ሲነሳ ከመጀመሪያው ህዝብን አስተያየት ያካተተ መሆን አለበት። ለምንድን ነው? አንደኛ ኮንፍሊክት እንዳይኖር ያደርጋል። የህዝቡንም ችግር የሚሆን ፕላን ያዘጋጃል ማለት ነው። የአዲስ አበባ ማስተር ፕላን ስናየው አንደኛ የህዝብን ጉዳይ ያካተተ አይደለም። ህዝቦችን አልጠየቀም። ማህበራዊ ጉዳዮችን ያካተተ ጉዳይ የለውም። በአንድ በኩል ስናየው ማለት ነው። ለምሳሌ ያህል ተጨማሪ መሬት መግኘት እንፈልጋለን ለኢንተርናሽናል ኤርፖርት የሚል ነው። እንደገና ከተማውን ሞደርናይዝ እናደርጋለን፣ ዘመናዊ እናደርጋለን የሚል ነው፣ ሌላው አላማ የሚሉት በአዲስ አበባ ከተማ ዙሪያ ያሉትን የኦሮሚያ ሪጂናል ስቴት ስር የሚተዳደሩ ከተሞችንና ቦታዎችን እዛ ውስጥ ኢንኮርፖሬት ማድረግ መጠቅለል ነው የሚለው። እንደገና ደግሞ ከተማውን አንድ ሚሊዮን ሄክታር ማሳደግ ነው የሚለው። ከዛ በተረፈ የአሜሪካን ከተሞችን ያጣቀሰ ጥያቄ ነው። የአሜሪካ ከተሞች ስትሪክትሊ በፌዴራል አወቃቀር ስር ነው ያለ። የአንዱ የከተማ አስተዳደር፣ የአንዱ ሙኒሲፓል አስተዳደር የሌላውን አስተዳደር አይነካም። የአንዱ ስቴት ድንበር የአንዱን ድንበር ላይ ገብቶ ጥቅሙንም ገቢውንም አይወስድም ማለት ነው። እያንዳንዱ ከተማ የየራሱ አስተዳደር አለው። በዛ ላይ ደግሞ እያንዳንዱ ስቴት የየራሱ አስተዳደር አለው። በዚህ ሁኔታ በጋራ የሚያድግ እድገት እንጂ አንዱ አንዱ ስር ገብቶ አንዱ ስቴት አንዱ ስቴት ውስጥ ገብቶ አይደለም። እንዲያውም የአሜሪካ ኮንስቲቱሽን ምንድን ነው የሚለው በአንድ ስቴት ውስጥ ሌላ ስቴት መፍጠር ክልክል ነው። ምክንያቱም በአንድ አስተዳደር ውስጥ ሌላ አስተዳደር እንዲኖር አይፈቅድም። በዚህ መሰረት የሚያጡ ሀገሮች ናቸው። የአዲስ አበባን እድገት ስናይ አዲስ አበባ አንድ ልማት አንድ እድገት ከተማ ሲኖር በተጨማሪም ደግሞ ጉዳት ይኖረዋል። ጉዳቱ ምንድን ነው? ፍሳሽ ይኖራል። ከፋብሪካ የሚወጡ ጉዳዮች ይኖራሉ። ከውሃ ብክለቶች የሚወጡ ጉዳዮች አሉ። ጎርፍ የሚመጣ አለ። ከዛ ሁሉ ቀበና፣ ከአቃቂ ወንዞች የሚወጡ ጎጂ መርዛማ የሆኑ ፍሳሾች ወደ ኦሮሚያ ክልል ነው የሚተላለፉት ማለት ነው። ተጨማሪ በተጨማሪ ደግሞ ከመሬት የሚገቡ ግብሮች ከቦታዎች የሚገኙ ግብሮች በጣም ከፍተኛ የሆነ ገንዘብ የሚገኘው የሚገባው ለአዲስ አበባ መንግሥት ነው ማለት። ውሃዎችን የማጣራትና ጎጂ ነገሮችን የማጣራት ህዝቡ ለምሳሌ ያህል የአቃቂን ውሃ በእንስራ እየቀዱ ነው ጠጡት። ከወንዝ ከብቶች የሚጠጡት ለምግብና ለአንዳንድ የቤት አገልግሎት የሚውሉ ውሃዎችን ቀጥታ ከውሃው ነው የሚጠጡት። ይሄ የተመረዘ ውሃ ነው። በቧንቧ እንኳን የተጣራ ውሃ አገኙ። እነዚህ ህዝቦች ደህንነትና ጤንነት ማን ነው የሚከታተለው? የኦሮሚያ መንግስት ነው። የኦሮሚያ መንግስት እነዚህን ህዝቦችና ደህንነቶች ጉዳቱን የሚወስደው የኦሮሞ ህዝብ ነው፣ በአካባቢው የሚኖረው ህዝብ ነው ገቢውን የሚያገኘው የአዲስ አበባ መንግስት ነው። ይሄ የተመጣጠነ ኢኩዊታብል ሼር የለውም ማለት ነው፣ እኩል የሆነ ከገቢውም ከጉዳቱም እኩል የሆነ የተመጣጠነ ስርጭት የለም ማለት ነው። አድለዋዊ እየተሞላበት ማለት ነው። በሌላ በኩል ደግሞ ከተማ ሲስፋፋ ሁለት ህጋዊ ነገሮች ይኖሩታል። መንግስት አንዱ ኢሚነንት ዶሜን ነው የሚባለው አንኳር የሆኑ የመንግስት ይዞታዎች ማለት ነው። እነዚህ አንኳር የሆኑ የመንግስት ቦታዎች ለትምህርት ቤት የሚፈለጉ፣ ለመከላከያ የሚያስፈልጉ ቦታዎች፣ ለጋራ የሆኑ ለመንግስት ሆስፒታል የሚሆኑ፣ የጋራ ለመንግስት መስሪያ ቤቶች የሚያስፈልጉ የጋራ ቦታዎች ብቻ መንግስት አስፈላጊውን ካሳ ከፍሎ የመውሰድ መብት ይኖረዋል፣ ስልጣን ይኖረዋል። ያ ቴኪንግ ፓወር ይባላል። ሁለተኛው ፖሊሲንግ ፓወር ይባላል። ፖሊሲንግ ፓወር አንዱ አንዱ ላይ ብክለት እንዳያመጣ። ከዚህ ሁለቱ ውጪ አሁን የአዲስ አበባ መንግስት የሚያደርገውን ከአንዱ ወገን ከአንዱ ዜጋ ወስዶ ለሌላ ዜጋ ቦታ የመስጠት ጉዳይ ነው ያለ። በኢትዮጵያ ኮንስቲቲዩሽን መሬት አይሸጥም፣ አይለወጥም ከገበሬዎች ሲወሰድ በነፃ ነው። የመሬት ዋጋ ዜሮ ነው። መንግስት ከዛ የወሰደውን ለሌላው ሰው በአነስተኛ ዋጋ ይሸጣል። ያ ብቻ አይደለም። አሁን ከዛ ላይ የተፈናቀሉት ሰዎች ምንድን ነው የወደፊት እጣ ፈንታቸው፣ ወዴን ነው የሚሄዱት የሚለው ኦፖርቹኒቲ ኮስት አለ። ከሱ ጋር የተያዘ ጥያቄም አለን። እንደዚሁ አባ ጦቢያ በሚል ስማቸውን የመዘገቡ አድማጫችን የአዲስ አበባ ዙሪያ ያሉ የኦሮሚያ ክልል ቦታዎች በአዲስ አበባ ከተካተቱ የአዲስ አበባ ከንቲባ የሚኖረው ሚና ምንድን ነው? የኦሮሚያ ክልል አስተዳደር የሚኖረው ሚናስ ምንድን ነው ይላሉ። በመጀመሪያው ጥያቄ አያይዘው ደግሞ አዲስ አበባ በብዛት ነዋሪዎች አማሮች ናቸው፣ ኦሮሞ ያልሆኑ አሉ። ነገር ግን አዲስ አበባን የኦሮሞ ዝርያ ያላቸው በተከታታይ እያስተዳደሯት ነውና ይሄ ሆን ተብሎ ነው ወይስ በአጋጣሚ ይላል። ይሄኛው ጥያቄ እርስዎን እንኳ ባይመለከት ግን የከንቲባው ሚና ምን ይሆናል? አድማጮች እንደምትገምቱት ውይይቱ አልተቋጨም። አዲሱና ትዝታ በነገው ምሽት ሁለተኛውን ክፍል ይዘው ይቀርባሉ። የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ውይይት በወቅታዊ ርዕሰ ጉዳይ ዙሪያ አሸባሪው ውዥንብሮችን ነስተዋል በሚል ጥርጣሬ ፖሊስ ከጥቂት ሳምንታት በፊት ያሰራቸውን የኢንተርኔት አምደኞችና ጋዜጠኞች እስርና የተከተሉትን ውዝግቦች መነሻ በማድረግ የተጀመረ ውይይት የመጨረሻ ክፍል ነው። ተከታዩ እስሩና የክሱ ሂደት ጋዜጠኝነትና የንግግር ነጻነት የኢትዮጵያ ፕሬስና የጸረ ሽብር ህጎች ቀደም ብሎ በዘገባችንም የተመለከትነው ጭምር እንዲሁም የህጎቹ ሁሉ የበላይ የሆነው የአገሪቱ ህገ መንግስት ውይይቱ ያጠነጠነባቸው ጭብጦች ናቸው። ተወያዮቹ አቶ ሙልጌታ አረጋዊ ከዚህ ከዋሽንግተን ዲሲ እንዲሁም እንዳልካቸው ኃይለ ሚካኤልና ጆማኒክስ ካሳዬ ከዞን ዘጠኝ መስራች አባላት ውስጥ ናቸው። በቀደመው ውይይት የተነሳ አንድ ነጥብ መለስ ብለን እናስታውስ። አቶ ሙሉጌታ ዜጎች የመረጡትን መንግስት ተጠያቂ ማድረግ ያልተገደበ መብት እንዳላቸው ተጠያቂ ማድረግ መብታቸው ህገ መንግስት የሚጠብቀው እንደመሆኑ ከሌላ ምንጭ የተነሳ የመገናኛ ብዙኃን ዘርፍ እንዳይታዩ የሚደረጉ ድረገጾችን እንዳይሰሙ የሚደረጉ የመገናኛ ብዙኃን ምንጮችን ይጨምራል። አንድ ዜጋ በቴክኖሎጂ አማካኝነት ሊያገኝ የሚችልበትን እድል መገደብስ መንግስት ሲያደርገው የአንድ ገደብ መንግስት ሲጥል፣ በእርግጥ በህግ የሚታወቅ የዜጋን መብት መገደብ ተጠያቂ የሚያደርግ ህግ አለ። ኢንትረስቲንግ ጥያቄ ነው እና መንግስት እነዚህን ህጎች ከጣሰ ምንድነው የምታረገው? መንግስትን ማነው የሚቆጣጠረው የሚለው በኢትዮጵያ ሁኔታ በጣም በጣም ከባድ ጥያቄ ነው። ማለት ህገ መንግስቱ በግልጽ አስቀምጠዋል ግን ይሄ ህገ መንግስት ዴሞክራሲያዊ ህገ መንግስት ነው። እንግዲህ መግቢያውን ካይኸው ኢትዮጵያ ውስጥ ዴሞክራቲክ የሆነ ሶሳይቲ ለመፍጠር ነው የሚለውና ዴሞክራሲያዊ የሆነ ሁኔታ ከሌለ የመንግስትን የስልጣን ገደብ በህጉ ገደብ ስር መጠበቅ የምትችልበት ነገር የሚኖር አይመስለኝ አሁን ኢትዮጵያ ውስጥ ምንድን ነው በተግባር የመንግስት ስልጣን ገደብ ምንድን ነው ብትል እኔ ይሄ ነው የምልህ ነገር የለኝም። መንግስት ነገ ተነስቶ ኮንስቲሽኑ ከዛሬ ጀምሮ ትቸዋለሁ ቢል ኢትዮጵያ ውስጥ መንግስት እንደዚህ ከማለት ሊያስቆመው የሚችል ነገር በተግባር ይሄ ነው የምልህ ተቋም ወይም ኃይል አለ ብዬ ልልህ የሚችል ነገር የለኝም። እና ለዚህ ነው የሲቪል ሶሳይቲዎች ተዳከሙ ሲባል ዴሞክራሲ ማህብረው ተዳከመ የምትለው ለዚህ ነው። ሲቪል ሶሳይቲ በጣም እንዲጠናከር የሚፈለገው ሰዎች በኢንተረስታቸው አኳያ በስራ ሊሆን ይችላል፣ ወይም በትሬድ ሊሆን ይችላል። የተለያዩ ማህበራት በጣም የተጠናከሩበት ቢሆንና ይሄ የመናገርና የመጽሐፍ ነጻነትን በጣም የተጠናከረበት ሀገር ሆኖ ቢሆን መንግስት አንድ ነገር ሲያደረግ ህዝቡ ሆ ብሎ ይህን ማድረግ አችልም ብሎ ሊለው ይችላል። ወይም የመንግስት ስልጣን በሚገባ ተከፋፍሎ እና በተግባር ያ ክፍፍል፣ ለምሳሌ ፍርድ ቤቶች ፖሊስን እንደዚህ ማድረግ አችልም ብለው በትክክል መቆጣጠር የሚችልበት ሁኔታ ቢኖር ኦፍኮርስ የመንግስት ስልጣን እንድትቆጣጠርበት የሚችል ሊኖር ይችላል። እና ይሄ ጥያቄ ከባድ ነው። ምትን እንኳን ኢትዮጵያ ውስጥ፣ ሌላ ሀገር ቢሆን አንዳንድ ጊዜ ስራ አስፈጻሚው በጣም ገፍቶ መጥቶ ክራይሲስ የሚፈጠርበት ሁላ አለ፣ በጣም በጣም የተጠናከረው ዴሞክራሲዎች እንኳን እና ኢትዮጵያ ውስጥ መንግስትን ለመቆጣጠር የወጣ ከሆኑ ጭራሽ ጥቅም ላይ እየዋለ ያለው ምንድነው? የዜጎችን መብት ለመቆጣጠር በጣም በጣም ውይርድ ነው። ባልተለመደ መልኩ በተቃራኒው ነው እየዋለ ያለው በተቃራኒው ነው እያዋል ያለው እና ዜጎች ህገ መንግስቱን ጥሰዋል ሲባሉ ነው የምሰማው። እኔ ህገ መንግስት ግን ይጣሳል ብለህ የምጠብቀው በዜጎች ሳይሆን በመንግስት ነው። ዜጎች ናቸው ለመንግስት የሰጡት ስልጣን። ህገ መንግስት ማለት የመንግስት ስልጣን ገደብ ማለት ነው እንጂ የግለሰቦችን ነጻነት እኮ አይደለም በዋናነት አይደለም እኮ። ብዙ ጊዜ ኮንፊዥኑ ግን ምንድን ነው እንደዚህ አይነት ዴሞክራሲያዊ ህገ መንግስት ልክ መንግስት ህዝቡን ለመቆጣጠር ያወጣው ነው የሚመስለው፣ ልክ እንደ ወንጀለኛ መቅጫ ማለት ነው። ግን አይደለም። ህገ መንግስት ህዝቡ መንግስትን የሚቆጣጠርበት ነው። እነዛ መብቶች እዛ የተዘረዘሩት ተዘርዝረው ያለቁ መብቶች አይደሉም። አሁን የመናገር ነጻነት አለኝ ስትል የመብላት ነጻነት የለህም ማለት አይደለም ኮንስቲቱሽን ላይ ስላልተጻፈ እና ምንድን ነው በጣም ጎልተው እንዲታወቁልኝ የምፈልገው ህዝቡ መንግስትን ሲቀጥር ማለት ነው። በተለይ እነዚህ መብቶችን ብትነካ ማስጠንቀቂያ ናቸው። እነዚህ መብቶች ለመንግስት ማለት ነው። ለምሳሌ አንድ ሰው የመኖር የመኖር ነጻነት አለው ይላል ህገ መንግስቱ። ግን የመብላት ነጻነትም አለው አይልም፣ ምክንያቱም የታወቀ የሚጠበቅ ነውና። አዎ፣ ስለዚህ ኮንስቲቱሽን ላይ አልተቀመጠም እና ይሄ መብት የለህም ሊልህ አይችልም መንግስት። ስለ ኮንስቲቱሽን ሲወራ ኢትዮጵያ ውስጥ ሁሌ መወራት ያለበት ኮንስቲቱሽኑ መንግስት ላይ ያስቀመጠው ገደብ ምንድን ነው ነው በመጀመሪያ ደረጃ። ከዛ በኋላ ነው ወደ ግለሰቦች መምጣት የምትችለው። መልካም ጀማኒክስ፣ በአምዳችሁ ወይም በብሎጋችሁ ላይ በወጣ ጽሁፍ ህገ መንግስታዊ መብቶቻችንን መጠየቁን እንቀጥላለን ብላችኋል። የህግ ባለሙያውም የህገ መንግስት መብቶችን መጠየቅ ወንጀል እንደማይሆን አረጋግጠውልናል። ምንድን ነው ቀጣይ እጣችሁ? ምናልባትም ከያላችሁበት ሁኔታም ጋር አነጻጽሩ እንዳልካቸው በትምህርት ላይ እንደሆን ግገልጽህልናል። ጀማኒክስ፣ አሁን ከተፈጠረው ሁኔታ ጋር ተያይዞ ያለህበትን ሁኔታ ከግምት አስገብተህ ምንድን ነው ቀጣዩ አንተ የምታውቀው ሊሆን ይችላል የምትለው በግልህም በቡድናችሁም እጣ በኩል የጀምረነው የነበረውን አክቲቪቲ ማቆም ወንድሞቻችንን ቪቶን በማድረግና መብቶቻችንን አንፈልግም ብለን ወደ ሌላ አይነት የተሳዊ ባህሪ መቀየር ነው። የህገ መንግስታዊ መብቶቻችንን ተርታስ ብናደርግ ህግ ምንድን ይጠብቀናል? እንደገና ደግሞ መስር እንዳናል ያግደናል ይሄ ህገ መንግስት ሲከበር የምንለው እኔ ፐርሶናሊ ራሱ ይቃወመው አንቀጽ አለ። የትኛው ነው ይህንግስት ይህን ህገ መንግስት ማራካት ቢያከሰው በራሱ መቆም አይችልም። እንዳልክ አሁን የጣፋቸው ነገሮች በሙሉ የሚያደርጋቸው ነገሮች በሙሉ ከውጭ ውጭ የሆኑት ነገሮች በሙሉ መንግስትን ተጠያቂ ነው የሚያደርጉ። ስለዚህ ምንድን ነው የሚያደርገው የፈለገውን አይነት ዶክመንተሪና ፍረጃ ስራ እየሰራ እንደኛ አይነቶች እኛ ገና እናዳለን እንለወጣለን የምንል ሰዎች ነው። ወንድማችን ዘላለም አሁን ዘንድሮ ነው ማስተርሽን የሚይዘው እንደምታየው እንዳልክ እየተማረ ነው። ፔስቲ ሶሊያናም እንደዚህ ትምህርት ላይ ነች። ሌሎች ሰው እየተማሩ ያሉ ልጆች አሉ። ብዙም ሰው ያዘነበት ምክንያት እኛ እያንዳንዱ ደካማና ጠንካራ ሰው እንወክላለን። እኛ እያንዳንዱ ሰው ልጅ፣ ወንድም፣ እህት፣ ጓደኛ እንወክላለን። የኢንተርኔት ፔኔትሬሽን ሬት አንድ ነጥብ አንድ ፐርሰንት በሆነበት በኢንተርኔት እንደዚህ ይሆናል ብሎ ማሰብ የአፍሪካ ቀንድ የሰላምና መረጋጋት ዋስትና ነኝ ከሚል መንግስት ራሱን እንደዋረድ ነው ዚህ አይነት ስትትነወኝ

ልጆቻችን ታሰሩ፣ ምንም አሉ እኛ ስለነሱ ጨዋታችንን እንቀጥላለን። መልካም እንዳልካቸው የመጨረሻው ድል ያንተ ነው። የዞን ዘጠኝ ቀጣይ ጣ ምንድን ነው? አቶ ልጊታ ጠቅሰው እንዳለፉት ኢትዮጵያ ውስጥ የተለያዩ የሲቪል ማህበራት አደረጃጀት በተለይ ከምርጫ ዘጠና ሰባት በኋላ በጣም ችግር ውስጥ የገባበት ሁኔታ ነው ያለው። ሁሉም ነገር በገዢው ፓርቲ ቁጥጥር ስር ስላስገባ ያንን ከግምት ውስጥ በማስገባት እኛ እንደ አንድ ያገባዋል እንደሚል ኢትዮጵያዊ ወገን ዞን ዘጠኝ እንደ ሲቪል ሶሳይቲ ማህበረሰብ ተጠናክሮ ይቀጥላል የምንሰራውን ስራ እንሰራለን። ምክንያቱም ይሄ ሊደርስብን እንደሚችል ግምት ነበረ። እንደዚህ በዚህ ፍጥነትና በዚህ ሁኔታ ሁሉንም ሰው ሰብስበው ያስገባሉ የሚል እምነት ግን አልነበረንም። ይሄ ዋነታችንም ነው በማመናችን ማለት ነው ከሰዎቹ ጋር በመወያየት ለውጥ ሊመጣ ይችላል። ችግራቸውን ብናሳያቸው ያርማሉ ብለን ጌጅ በማድረግ የጀምር ነው መንገድ ነው እንጂ እኛ ከማንም ጋር እነሱ ከሚሉት ድርጅቶች ጋርም ግንኙነት ኖሮን የፋይናንስ ግንኙነት ኖሮን አይደለም። ሁላችንም እየራሳችን ሙያ ያለን የነበረን ሰዎች ነን። መምህራንን፣ ባንክ ሰራተኞችንን መንግስት ለዚህ አዋጡ ለዚህ አድርጉ ሲለን ከሌላው ማህበረሰብ እኩል የምናደርግ ነን። ለምሳሌ አንዱ አባላችን ናትናኤል ከውጭ ጉዳይ ሚኒስትሩ ቴድሮስ አዳኖም ጋር በተደጋጋሚ እየተገናኘ ሲወያይ ነበር። በምን ጉዳይ? ታላቁ የህዳሴ ግድብ ይሄ ነገር ተግባራዊ ይሆናል ብሎ በሙሉ ልቡ በጣም ስለሚያምን በማህበረሰብ ገጽ በትዊተር ላይ በተለይ ከሰውየው ጋር በጣም ብዙ ጊዜ ሲወያዩ ነበር ትዝ ይለኛል ፍላጎታችን የተሻለች ኢትዮጵያ ማየት እንደሆነ የሰዎች መብት የተከበረባት ኢትዮጵያ ማየት እንደሆነ ከዚህ በላይ እንዴት ልናስረዳቸው እንችላለን ምንም ድብቅ አጀንዳ የለንም ማንም ኢትዮጵያዊ በአገሩ ላይ ያገበዋል የሚል እምነት ስላለን ነው ሰአታችን አበቃ አድማጮች ውይይትም እንዲሁ ከምሽቱ ሶስት ሰዓት